እግዚአብሔር አምላካችንን እናመሰግናለን። የዛሬው መልእክቴ የተወሰደው ከማርቆስ ምዕራፍ 8 ቁጥር 23 እስከ 27 እስከ 30ና ከማቴዎስ 16 13 እስከ 18 ላይ ነው። በተለይም ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በጠየቀበት ጥያቄ ላይ ነው። ርዕሴ እንደምታዩት ክርስቶስ ለእናንተ ማን ነው የሚል ነው። ይህንን የማርቆስ ስምንትን ባነብላችሁ ጥሩ ነው። ከ27 ጀምሮ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በፊልጶስ ቂሳርያ ወዳሉ መንደሮች ወጡ ይልና በመንገድም ሰዎች እኔ ማን እንደሆኑህ ይላሉ አላቸው። ልክ ማቴዎስ 16 ላይ ደግሞ ቁጥር 13 ላይ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ እና ደቀ መዛሙርቱ የሰጡት መልስ አለ ደቀ መዛሙርቱ ከሰጡት መልስ ቀጥሎ ደግሞ ራሳቸውን ደቀ መዛሙርቱን ጌታ ኢየሱስ እናንተስ ራሳችሁ እኔን ማን ትላላችሁ ብሎ ሲጠይቃቸው ታያላችሁ እና ለመንደርደሪያ ያህል ባለፈው ሳምንት እንደተመለከትነው ቤተሳይዳ በተባለ ቦታ ጌታ ኢየሱስ አንድ ዕውር አምጥተውለት እንደፈወሰ አይተናል እና ከዛ ቀጥሎ ነው ትዕይንቱ። አሁን ወደዚህ ወደ ሌላ ሁኔታ ያመጣን ከቤተ ሳይዳ ቀጥሎ ጌታ ኢየሱስ ወደ በፊልጶስ ቂሳሪያ ወደሚባሉ መንደሮች ነው የመጡት እና በመንገድ ላይ እያሉ ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ይህን ጥያቄ ጠየቃቸው እና ይህንን ጥያቄ ጌታ ኢየሱስ ካቀረበው ጥያቄ ደቀ መዛሙርቱ ከመለሱት መልስ እኔ አንድ ስዕል ይታየኛል፣ የጌታ የኢየሱስ ክርስቶስ እና ምንድን ነው የሚታየኝ መሰላችሁ? ለደቀ መዛሙርቱ በጣም ቅርብ እንደነበረ ነው። በጣም ቅርብ ደግሞም ግልጽ እንደነበረ ነው። ጥያቄ ይጠይቅ ነበር። እነሱ ሲጠይቁ ደግሞ በአግባቡ ለጠየቁት ጥያቄ መልስ ይመልስላቸው ነበረ። እኔ ጌታ ኢየሱስን በተቀበልኩበት ዘመን ማለት የዛሬ 30 35 ዓመት አካባቢ ይሆናል እና በዛን ጊዜ የነበሩ ክርስቲያኖች ከዛም በኋላ ያጋጠሙኝ ክርስቲያኖች፣ የቤተ ክርስቲያን ሽማግሌዎች ሁሉ ነበሩ። እንግሊዝም አገር እንኳን ሆኜ ሰዎች ሲጠየቁ ደስተኞች አይደሉም። ክርስቲያኖች ግራ የገባቸውን ነገር ሲጠይቋቸው ያኮረፉ የሚቆጡ ሰዎች አጋጥሞኝ ያውቃል እና ጌታ ኢየሱስ ግን እንደዛ አይደለም። ሲጠየቅ በአግባቡ ለሚጠየቀው ጥያቄ መልስ ይመልስ ነበር። እሱም ደግሞ ሰዎች በትክክል እሱን መረዳታቸውን፣ እውነትን መረዳታቸውን ይጠይቅ ነበር። ስለዚህ ስለ ጌታ አንድ ነገር እንድትይዙ እፈልጋለሁ በመግቢያ ላይ የኛ ጌታ ጌታ ኢየሱስ በጣም የሚቀርብ ደግሞም የሚቀረብ አምላክ እንደሆነ እንድናስብ ያስፈልጋል ሳሊያ እዚህ ላይ ያለው ጥያቄ ማቴዎስ ማርቆስ 8 ላይ ያለው ጥያቄ ማቴዎስ 6 16 ላይ ቀርቧል እና ሁለቱንም በተያያዘ መልክ ነው የዛሬን መልእክት የምንመለከተው ጥያቄው ደቀ መዛሙርቱ ተጠይቀውበታል አማኞችም መሰረታዊ ጥያቄ እንደሆነ ሊያስቡትና እኛም እንደዚህ አይነት ጥያቄ ብንጠየቅ ከጌታ ከኢየሱስ ክርስቶስ ልንሰጥ የሚገባውን መልስ ልናስብ ይገባናል። በእርግጥ ደቀ መዛሙርቱ ለተጠየቁት ጥያቄ መልስ የሰጠው ጴጥሮስ ነው። ብዙ ጊዜ ጴጥሮስ ደቀ መዛሙርቱን ወክሎ ይናገር ነበር እና እኔ ታዲያ አሁንም ሳስብ ሁለት ጥያቄዎች ናቸው የተጠየቁት። መጀመሪያ ሰዎች በአጠቃላይ ስለ እኔ ምን ይላሉ ነው ያለው ጌታ ኢየሱስ በሁለተኛ ደረጃ እነሱ እናንተስ ራሳችሁ ምን ትላላችሁ የሚልን ጥያቄ ነው ያቀረበው። እና የመጀመሪያው ጥያቄ እኔ የሚመስለኝ እነሱን ለመጠየቅ የመንደርደሪያ ጥያቄ እንደነበረ ወይም ሆኖ እንደቀረበ ነው የሚመስለኝ። ለዚህ ነው ጌታ ኢየሱስ የአጠቃላይ ሰዎች የሚሉትን ከሰማ በኋላ እነሱን ተመሳሳይ ጥያቄ የጠየቃቸው። ነገር ግን በዛሬው መልእክቴ፣ ሁለቱንም ጥያቄዎች በአግባቡ መመልከት በጣም አስፈላጊ እንደሆነ አስቤያለሁ። ሁለቱንም በየተራ እንመለከታቸዋለን እና የመጀመሪያው ነጥቤ ታዲያ ስለ ጌታ ኢየሱስ የተለያዩ ሰዎች አመለካከት የሚል ነው። አሁን ቁጥሩ ላይ ስንመጣ ማቴዎስ 16 ላይ ስንመጣ ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ልክ እየተነጋገረ በጣም ቅርብ በሆነ መንገድ ከደቀ መዛሙርቱ ጋር እየሄዱ ነው በመንገድ ላይ የሰው ልጅ ሰዎች ማን ይሉታል? ማን ማን ነው የሚሉኝ? እኔን ብሎ ነው የተናገረው። እና ይህን ጥያቄ ስታስቡ እንደዚህ እንደዚህ አይነት ነጥቦችን ማንሳት ትችላላችሁ። ሰዎች ስለ እኔ ምን ይላሉ? እምሰራውን ስራ አይተዋል። ሽባውን ሳስነሳ አይተዋል። እውሩን ሳበራ አይተዋል። ኃጢአተኛው ወደ እኔ መጥቶ በሽባ ሆኖ መጥቶ እንዳውም ሽባነቱን መጀመሪያ ከመናገር ይልቅ አንተ ልጅ ኃጢአትህ ተሰረችልህ፣ እና ተነስና አልጋህን ተሸክመ ሂድ ስለው ወዲያውኑ ተነስቶ ተሸክሞ ሲሄድ አይቷል። እንዲህ አይነት ነገር ከዚህ በፊት ታይቶ አይታወቅም። እኔ የምሰራው አይነት ነገር እና እያዩ ካለው ነገር የተነሳ ባለፈውም ሳምንት ያየነው እውሩን ተመልክታቸዋል። እውሩን ቤተ ሳይዳ ስመጣ ለእኔ አመጡልኝ እና አይኑን ዳስሼ ብቻ ምንታ ያለ ስለው ማየት እንደጀመረ ነው። እና እንደዚህ አይነት ነገር ሰዎች አድርገው አይታወቅም። ታዲያ ስለ እኔ ምንድን ነው የሚሉት ሰዎች ሳስተምር ሰምተውኛል። እና ምን ብለዋል ደግሞ ሳስተምር ይሄ ከጻፍትና ከፈሪሳውያኖቻችን በተለየ መንገድ ነው የሚያስተምረው ብለው አስተያየት ሰጥተዋል። ይህንን ማቴዎስ ሰባት መጨረሻው ላይ ብትሄዱ ታነባላችሁ። እና እንደዚህ እንደዚህ አይነት ነገር ሰዎች ሰምተዋል፣ አይተዋል። ታዲያ ምንድን ነው ስለ እኔ ያላቸው አጠቃላይ ግንዛቤ ምንድን ነው የሚሉኝ የሚል ጥያቄን ነው ጌታ ኢየሱስ ክርስቶስ የጠየቃቸው ደቀ መዛሙርቱን። ደቀ መዛሙርቱ ለዚህ ጥያቄ ወዲያው መልስ ሰጥተዋል። ምን ብለው ነው የመለሱት? እዚህ ጋር እንደምታዩት ደቀ መዛሙርቱ እኔ ማን እንደሆንኩ ነው የሚሉት ብሎ ሲናገር እነሱ አንዳንዶች መጥምቁ ዮሐንስ ነህ ይሉሃል አንዳንዶች ደግሞ ኤልያስ ነህ ይሉሃል። ደግሞ ማቴዎስ ወንጌል ላይ ተጨማሪ ሌላ ነቢይ አለ። አንዳንዶች እንዳውም ኤርሚያስ ነህ ይሉሃል። አንዳንዶች ደግሞ ያው ከነቢያት አንዱ ነው ይሉሃል። አራት ነገር ነው የተናገሩት እና የሰዎች መልስ ጌታ ኢየሱስ ክርስቶስን በተመለከተ ጌታ ኢየሱስ ክርስቶስ ከሆነውና ጌታ ኢየሱስ ክርስቶስ ከሚናገረው ነገር በጣም የተለየና ውጪ ነው። በእርግጥ አንዳንዶቹን እጠቅስላቸዋለሁ። ምናልባት ታስታውሱ እንደሆነ ማርቆስ ወንጌል እዚህ እያጠናን ነው ያለነው ማርቆስ ወንጌል ላይ ከቁጥር 12 ጀምሮ አንድ ነገርን አይተን ነበር። ስለ ንጉሱ ሄሮድስ እና ማርቆስ 6 12 ላይ ስሙም ተገልጧልና ንጉሱ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው እሱ ከሙታን ተነስቷል አለ ብሎ የሄሮድስ እንዴት ዮሐንስን ራሱን እንዳስቆረጠ ይናገራል። እዚህ ጋር አንድ ነገር ማስተዋል እንድንችል እፈልጋለሁ። በዛን ዘመን አሁን ጌታ ኢየሱስ ክርስቶስ በምድር ይመላለስ በነበረበት ዘመን አንዳንድ ሰዎች ይሄ በጣም መጽሐፍ ቅዱሳዊ ያልሆነና የተሳሳተ ግንዛቤና የተሳሳተ ግምት ነበራቸው። አንድ ሰው ከሞት ቢነሳ በሱ ኃይል ይደረጋል የሚል ነገር። ንጉሡ ሄሮድስም ይህን አይነት አመለካከት ነበረው። ታያላችሁ፣ ባነበብኩላችሁ ክፍል ላይ እኔ ራሱን ያስቆረጥኩት ዮሐንስ ስለተነሳ ነው ያ መጥምቁ ዮሐንስ የተባለው ስለተነሳ እሱ መጥምቁ ዮሐንስ መሆን አለበት። ስለዚህ ኃይል ይደረጋል በሱ። አንድ ሰው ከሞት ቢነሳ ኃይል ማድረግ ይችላል የሚል አይነት ውስጣዊ የጣውታ የሚስቲካል የምትሃታዊ አመለካከት አይነት አመለካከት እንደነበራቸው ነው። አሁን ሁሉንም ስትመለከቱ ያንን ነው የሚያሳየው። ኤልያስ ነው አሉ አንዳንዶቹ። ኤርሚያስ ነው አሉ አንዳንዶቹ። ከነቢያት ከድሮ ነቢያት ምናልባት ኢሳያስ ምናልባት ኤልሳም ሊሆን ይችላል። ከዛ ከዛ ከድሮዎቹ ነቢያት አንዱ ስለተነሳ ነው ኃይል የሚደረገው ብለው አስበው እንደተናገሩ ነው። በእርግጥ ጌታ ኢየሱስ ክርስቶስ ኤልያስም አይደለም ዮሐንስም አይደለም ኤርሚያስም አይደለም ከነቢያት አንዱ አይደለም። ጌታ ኢየሱስ ጌታ ኢየሱስ ነው። እግዚአብሔር ይመስገን። ይህንን ማወቅ በጣም አስፈላጊ ነገር ነው። በእርግጥ እኔ ታዲያ ስለ እነዚህ ስለ ሰዎች የተለያየ አመለካከት እዚህ ጋር አሰሳ ሳደርግ፣ መቼም ብዙ አመለካከቶችን መናገር እንደሚቻል ትገምታላችሁ። የሰዎች መልስ ደቀ መዛሙርቱ ፒክ ያደረጉት ሰዎች ስለሚናገሩት ነገር እየሰሙ ይሄ ኤልያስ መሆን አለበት፣ ይሄ ኤርሚያስ መሆን አለበት ምናምን እያሉ ሲናገሩ የሰሙትን ነገር ነው። አሁን ለጌታ ለኢየሱስ ክርስቶስ እየተናገሩ ያሉት ግን የሰዎች አስተያየትና አመለካከት ምን ያህል የተዛባም እንደሆነ ያሳየናል። ሰዎች ብዙ ጊዜ በግምት ላይ የተመሰረተ አመለካከት ነው የሚሰጡት። አሁን እዚህ ጋ ያሉትን ሰዎች ያሉትን ነገር ስትመለከቱ መሰረታዊ እውነት ላይ የተመሰረተ አይደለም። የተሳሳተ እምነት ላይ የተመሰረተ ነው። በግምት ላይ የተመሰረተ ነው። ሰሞኑን አንዲት ኢትዮጵያዊ እዚህ ሳነጋግር ነበር። ቤተ ክርስቲያን እንደምትመጣ ተስፋ አደርጋለሁ። በቅርብ ስለ ቤተሰቦቿ ስጠይቃት እና አባትሽ እና እናትሽ ምን ይላሉ ስለ ጌታ ስላት እናቴ እንኳን ጌታን ተቀብላለች አለች። አባቴ ግን በሰው አባባል ስለሚሄድ ከእውነት የራቀ ነው አለች። ዝም ብሎ ማንም ሰው ያለውን ነገር ነው የሚሰማው አለች። ልክ በእንደዚህ አይነት በሰው አባባል የሚያምኑ የሰው አባባል የሚመራቸው፣ የሚገፋቸው፣ የሚያንቀሳቅሳቸው አይነት ሰዎች እንደሆኑ ነው የምትመለከቱት። አንዱ መጥምቁ ዮሐንስ ነው ካለ ንጉሱም መጥምቁ ዮሐንስ ነው ሌላውም። ባለስልጣኖችም ሁሉ እንደዚያ አይነት የተሳሳተ ግምትና አመለካከት ሲሰጡ ታያላችሁ። ሌሎች ኤልያስ ነው ያሉት ኤርሚያስ ነው ያሉት። ምናልባት አንዳንድ የመጽሐፍ ቅዱስ ክፍሎችን በማንሳት የተለያየ የተሳሳተ ትርጉም ውስጥ ስለገቡም እንደሆነ አስባለሁ። መጽሐፈ ትንቢተ ሚልኪያስን የመጨረሻውን ክፍል ስታነቡ እግዚአብሔር በመጨረሻ ኤልያስን እንደሚልክ እየተነገረ ነገር አለ እና ያ እንደ ምሳሌ የተጠቀሰ ሀሳብ ነው። ጌታ ኢየሱስ ክርስቶስ ከመምጣቱ በፊት የመጣው መጥምቁ ዮሐንስ በኤልያስ እንደተመሰለ ትንቢተ ሚልክያስ ይናገራል። ግን ራሱ መጥምቁ ዮሐንስ ኤልያስ ነበር ማለት ግን አልነበረም። የተሳሳተ ትርጉም ላይ ነው ሰዎች የነበሩት ዛሬም ተመሳሳይ አመለካከት አላቸው ሰዎች። ኢቨን ስለ ቤተ ክርስቲያን አገልግሎት፣ ስለ ትንቢት አገልግሎት፣ ስለ መገለጥ አገልግሎት መጽሐፍ ቅዱስ ላይ ያልተመሰረተ የውሸት እምነትን ሰዎች ሲከተሉ በጣም ታዝናላችሁ። ስለዚህ የሰዎች አመለካከት ጌታ ኢየሱስ ክርስቶስን በተመለከተ ያልጠራና ትክክለኛ መጽሐፍ ቅዱሳዊ እንዳልነበረ ይሄ ክፍል ይናገረናል፣ ያስረዳናል። እና ታዲያ ከዚህ እኛ ምንድን ነው የምንወስደው? እኛ የምንወስደው የእኛ አመለካከት ጌታ ኢየሱስ ክርስቶስን በተመለከተ መጽሐፍ ቅዱሳዊና ራሱ ጌታ ኢየሱስ ክርስቶስ በተናገረው ላይ የተመሰረተ መሆን አለበት ወደሚለው ኮንክሉሽን የሚያመጣን እውነት እንደሆነ እንድናስብ ነው። ከዚህ በመቀጠል የምናገረው። የደቀ መዛሙርቱን መልስ ከሰማ በኋላ ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን የራሳቸውን አመለካከት በተመለከተ የጠየቀው ጥያቄ ነው ተመልከቱ ምንድን ነው ያለው ጌታ ኢየሱስ ክርስቶስ ቁጥር 28 ላይ መጥምቁ ዮሐንስ ሌሎችም ኤልያስ ሌሎችም ከነቢያት አንዱ ብለው ይናገራሉ ብለው ነገሩት በጣም ጥሩ እንደዛ የሚሉ ከሆነ እነሱ ዌል ተቀባይነት የለውም በእኔ ዘንድ። እኔ ዮሐንስም አይደለውም ኤልያስም አይደለሁም ከነቢያት አንዱም አይደለሁም። ነገር ግን እናንተ ስራሳችሁ እኔ ማን እንደሆንኩ ትላላችሁ ብሎ ነው የጠየቃቸው አሁን ይሄ በጣም መሰረታዊ ጥያቄ ነው መጨረሻ ወደ ማጠቃለያ ስመጣ እናንተንም የምጠይቅበት ጥያቄ ነው ይሄ እና ደቀ መዛሙርቱ ዌል እናንተስ ምንድን ነው የምትሉት ሰዎች የተናገሩት ነገር ላይ አስተያየት አልሰጠም ጌታ ኢየሱስ እናንተስ ምንድን ነው የምትሉት እኔ ማነኝ ለእናንተ ማርቆስም ማቴዎስም እነዚህን ይሄኛውን ሁለተኛውን ጥያቄ አቅርበውታል። እና እኔ እዚህ ጋር ምን ብያለሁ? ጥያቄ ወደ እነሱ ዞረ። ሌላውስ ያለ ይመስለኛል። ጌታ ኢየሱስ ሌላውስ፣ ሌላ ነው። እናንተስ፣ በአጠገቤ ያላችሁ፣ ከእኔ ጋር የዋላችሁ፣ ከእኔ ጋር ያደራችሁ፣ እኔን ብላችሁ ያንን ታንኳችሁን መረባችሁን መቅረጫው ላይ የነበረውን ስራችሁን ጥላችሁ እኔን የተከተላችሁ እናንተ በቅርብ የምታውቁኝ ያደረግኩትን ነገር የምታዩ ትዚላችኋል። አራት ሁለት እንጀራና አምስት እንጀራና ሁለት ዓሳ ከፋፍዬ ለአምስት ሺህ ሰዎች መግባችኋል። ልክ ባረኪ እጃችሁ ላይ እንደተቀመጠ ትዚላችኋል። ሰባት እንጀራ ለአራት ሺህ ሰዎች እንዳጠገባችሁ ይሄንን ያደረግኩት እኔ ነኝ። ስለ እኔ ምንድን ነው የምትሉት? እናንተ በእኔ የተጠራችሁ በእኔ የተመረጣችሁ በእኔ የተሾማችሁ ከእኔ ጋራ ሆናችሁ ልታገለግሉኝ እንድልካችሁ የሾምኳችሁ እናንተስ ስለ እኔ ምንድን ነው የምትሉት? ይህንን ጥያቄ እንደገና በተለየ መልኩ አቀርበዋለሁ። እኔን በቅርቡ ያወቃችሁኝ እዛ ታንኳ ላይ ቁጭ ብላችሁ ማዕበል ሲነሳ ተኝቼ በነበረበት ሰዓት ስንጠፋ ግድ አይልህም ወይ ብላችሁ ጠይቃችሁኝ ተነስቼ ጸጥ በል ስለው ነፋሱም ማዕበሉም ጸጥ ሲል ያያችሁ እና ይሄ በእርግጥ ማን ነው ብላችሁ ጠይቃችሁ የነበራችሁ ያን ጊዜ መልስ አግኝታችሁ ነበር። እኔ ማን ነኝ? ለናንተ ለእናንተ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እየጠየቀ ነበረ። በእርግጥ ደቀ መዛሙርቱን ወክሎ ቅድም በመግቢያ ላይ እንደተናገርኩት ጴጥሮስ ቀደም ብሎ ይህን ጥያቄ ከተጠየቀ በኋላ ጴጥሮስ እዚህ ማርቆስ ላይ አንተ ክርስቶስ ነህ ብሎ መለሰለት ይላል። ማቴዎስ ላይ ግን ማቴዎስ 16 ቁጥር 16 ለማስታወስ ምቹ ነው። 16 16 ስሞን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መለሰለት ይላል። ደቀ መዛሙርቱ ስለ ጌታ ኢየሱስ ክርስቶስ አሁን የዘላበዱት ነገር የለም። ተመልከቱ። እንደ ሰዎች ሰዎች እንደሚሉት ከነቢያት አንዱ ነህ አላሉ። ሰዎች እንደሚሉት ኤርሚያስ ነህ ወይ ኤልያስ ነህ ብለው በተሳሳተ መንገድ በግምት ወይም በሰዎች አባባል ላይ የተመሰረተ መልስ አልመለሱም። በትክክል የተረዱትን ነገር ስለ ክርስቶስ ያንጸባረቀ ነገር ነው የተናገሩት እና ጌታ ኢየሱስ ክርስቶስን ጴጥሮስ የገለጠበትን አገላለጥ በእርግጥ ደቀ መዛሙርቱን ወክሎ ማየት አስፈላጊ ነው እና እነዚህ ይህንን ስመለከተው እኔ ሶስት መሰረታዊ ነገሮች ጴጥሮስ በተናገረው ትክክለኛ መረዳት ውስጥ እንዳሉ አይቻለሁኝ። የመጀመሪያው ጌታ ኢየሱስ እሱ ራሱ ክርስቶስ ነው ብሎ ነው የተናገረው። ይህን ማወቅ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ ነው። አሁን ጌታ ኢየሱስ ብዬ ጌታ ኢየሱስ ማለት ምን ማለት ነው እያልኩ ነው። ክርስቶስ ነው ማለት ነው ብሎ ነው ጴጥሮስ የተናገረው። ይህንን መረዳትና መናገር ልዩ ጠቀሜታ አለው። ጌታ ኢየሱስ ክርስቶስ አይሁዳውያን ምን ምን ይመጣል ብለው ይጠብቁ ነበር? በአንድ ወቅት መሲህ ይመጣል። የሂብሩ መሲህ የሚለው ቃል የግሪኩ ክርስቶስ እኩል ትርጉም ያለው ነው እና መሲህ፣ ክርስቶስ አዳኝ፣ ህዝቡን የሚታደግ ከጭንቀት፣ ከመከራ፣ ከፈተና፣ ከልዩ ልዩ ወጥመድ እና አስጨናቂ ግዞት ነፃ የሚያወጣ በተለይም ከኃጢአት ግዞት ውስጥ ነፃ የሚያወጣ መሆኑን የሚገልጽ ስም ነው። ጌታ ኢየሱስ ክርስቶስ ክርስቶስ ነው። ክርስቶስ አዳኝ ማለት ነው። በእግዚአብሔርና በሰው መካከል ያለውን ጥል የሚያፈርስና ሰውን ከእግዚአብሔር ጋር ለማስታረቅ የተላከ ማለት ነው። ሰው ከእግዚአብሔር ጋር መታረቅ አለበት። ሰው ከእግዚአብሔር ጋር የሚታረቀው በሰው አመለካከት፣ በሰው አስተያየት በሰው ልዩ ልዩ ፍልስፍና ሳይሆን እግዚአብሔር ራሱ በሰጠው የማዳኛ መንገድ ነው። ጌታ ኢየሱስ ክርስቶስ ሆኖ የመጣው እኛን ከእግዚአብሔር ጋራ ለማስታረቅ ነው። እግዚአብሔር የተመሰገነ ይሁን። ግን ይሄ ጌታ ኢየሱስ ማቴዎስ ወንጌል ላይ ጴጥሮስ ሲናገረው አንተ ክርስቶስ ነህ ብሎ ከተናገረ በኋላ ደግሞ ምንድናሃለ የሕያው እግዚአብሔር ልጅ ነህ። በሁለተኛ ደረጃ ተመልከቱ፣ ጴጥሮስ የተናገረው ደቀ መዛሙርቱን ወክሎ የተናገረው ሁለት መሰረታዊ ነገሮች ናቸው። አንደኛ ክርስቶስ ነህ እና ሁለተኛ ደግሞ የሕያው እግዚአብሔር ልጅ ነህ ብሎ ነው የተናገረው። ይህም በጣም መሰረታዊ ነገር ነው። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው። የሰራቸው ስራ በሙሉ አስደናቂ ነገሮች ናቸው። ቅድም እንዳልኩት ሙታንን አስነስቷል። እውርን በቃሉም በመንካትም አብርቷል። ለምጻምን ለምጻቸው እንዲነጻ ሲናገር ሲነጹ አይተናል። የሚሰራቸው ስራዎች በሙሉ እግዚአብሔር መሆኑን የሚያሳዩ ነገሮች ነበሩ። ባለፈው ሳምንት እዚህ ላችሁ እንደሆነ ዮሐንስ ወንጌል ምዕራፍ ሃያ ቁጥር 31ን ጠቅሼ ጌታ ኢየሱስ ክርስቶስ በዚህ መጽሐፍ ላይ ያልተጻፉ ብዙ ምልክቶችን ሰራ፣ ነገር ግን እሱ ኢየሱስ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ እንድታምኑ፣ አምናችሁ ደግሞ በስሙ ሕይወት እንዲሆንላችሁ ይሄ እነዚህ እዚህ መጽሐፍ ውስጥ ያሉት ተጽፈዋል የሚለውን ስነግራችሁ ነበር እና ሰባት ተአምሮች በዮሐንስ ወንጌል ላይ ሰባት ብቻ ተመርጠው ተጽፈዋል። ሰባቱም በጣም አስደናቂ ምልክቶች ናቸው። ማለት ኢየሱስ ክርስቶስ ማን እንደሆነ የሚጠቁሙ ናቸው። እና ልክ በዚህ መሰረት ነው ጌታ ኢየሱስ ክርስቶስ ማን እንደሆነ ደቀ መዛሙርቱ ያዩት። እሱ የእግዚአብሔር ልጅ ነው፣ ማለት ራሱ እግዚአብሔር ነው። ጌታ ኢየሱስ ክርስቶስ እና ወልድ የምንለው ከስላሴ ሁለተኛው አካል የምንለው እኛ እግዚአብሔር አንድ አምላክ እንደሆነ እናምናለን። በዚህ በአንድ አምላክ ውስጥ ሦስት እኩል አካላት አሉ፣ አብ ወልድና መንፈስ ቅዱስ። ስለዚህ ከነዚህ ከሦስቱ እኩል አካላት በአንድ እግዚአብሔር ውስጥ ካሉ እኩል አካላት ሁለተኛው የሰው ልጅ ስጋ ለብሶ እኛን መስሎ በገዛ ፈቃዱ የተገለጠው ጌታ ኢየሱስ ክርስቶስ ነው። እሱ የእግዚአብሔር ልጅ ነው። ጴጥሮስ የእግዚአብሔር ልጅ ነህ ሲል እኛ ሁላችንም ጌታ ኢየሱስ ክርስቶስን በመቀበላችን የእግዚአብሔር ልጆች እንሆናለን እንደምንለው አይነት አባባል አይደለም እየተናገረ ያለው። እኛ የአዶፕትድ አይነት ልጆች ነን ማለት፣ የጉዲፈቻ አይነት ልጆች ነን በህግ የተፈረመ አይነት በክርስቶስ ኢየሱስ የማዳን ሥራ አይነት ልጆች ነን። ጌታ ኢየሱስ ክርስቶስ ግን እውነተኛ የእግዚአብሔር ልጅ ነው ማለት የእግዚአብሔር ልጅ ተብሎ የተጠራ እግዚአብሔር ወልድ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን እውነታ ነው ጴጥሮስ፣ እኔ ማን እንደሆንኩ ነው እናንተ የምትሉት? አንተ ክርስቶስ ነህ ሁለተኛ ደግሞ አንተ የእግዚአብሔር ልጅ ነህ ብሎ ተናገረ። እዚህ ጋር በሶስተኛ ደረጃ የምናገረውን ነገር በደንብ ብትሰሙኝ የክርስትና አመለካከታችሁ ጤናማ ሆኖ ይሄድላችኋል ብዬ አስባለሁ። ሶስተኛው ነጥቤ የዚኛው የጴጥሮስ መልስ ላይ የምናገረው ክርስቶስ እና የእግዚአብሔር ልጅ የሚለው መግለጫ ሁለት ነገርን በጌታ በኢየሱስ ክርስቶስ ውስጥ በአንድ ላይ ያያያዘ ነገር እንደሆነ ነው። አሁን ጥቂት ዶክትሪኖችን ነግራቸዋለሁ። በ451 ዓመተ ምህረት በቤተ ክርስቲያን ታሪክ ውስጥ ከፍተኛ ውዝግብ ለከፍተኛ የሆነ የውዝግብ መልስ የሰጠ ትልቅ ስብሰባ ነበረ እና ያ ስብሰባ ምንድነው ተብሎ የሚታወቀው የቄልሴዶን ጉባኤ ወይም የቄልሴዶን ስብሰባ ይባላል። ምክንያቱም ስብሰባው ተካሂዶ የነበረው ቄልሴዶን በተባለ ቦታ ላይ ነው እና ያን ጊዜ ብዙ የሃይማኖት ሊቃውንት ተሰብስበው ነበር፣ ፓስተሮች እና የቤተ ክርስቲያን መሪዎች እና ውይይቱ የነበረው በ325 ዓመተ ምህረት ላይ የተወሰነ ውሳኔ በቤተ ክርስቲያን መልስ ጥያቄ ስለፈጠረ ነው። በ325 ዓመተ ምህረት ላይ በኒቅያ በተባለ ጉባኤ ላይ ምን ተወሰነ መሰላችሁ? አሁን ልክ እንደ ጀሆቫ ዊትነስ እና እንደ ኦንሊ ጂስስ የሚባሉ አይነት ሃይማኖቶች ተነስተው የእኛ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ወይም ስላሴ የምንለው አይነት አይደለም የሚል የሐሰት ትምህርቶች ነበሩ እና ለእነሱ መልስ ለመስጠት በተደረገው ስብሰባ መጽሐፍ ቅዱስ በሙሉ ታስሶ እግዚአብሔር የምንለው አምላክ አንድ አምላክ ነው፣ ግን በውስጡ ሶስት እኩል አካላት አሉበት የሚለው በቤተ ቤተ ክርስቲያን ስብሰባ ወደ መረዳት ደረሰና ስላሴ የሚለው ቃል ኢንትሮዲውስድ ሆነ። ከዛን ጊዜ ጀምሮ ግን ይሄ ነገር አንድ ጥያቄ አስከተለ። ኢየሱስ ክርስቶስ ከአብ ጋር እኩል ነው ካልን መንፈስ ቅዱስም ከአብ ጋራ እና ከወልድ ጋር እኩል ነው ካልን ኢየሱስ ስጋ ለብሶ ስለመጣ እንዴት ነው ልናስታርቀው የምንችለው? ስጋ የለበሰን ሰው አምላክ ነው ልንል እንችላለን ወይ የሚል ጥያቄ ተነስቶ ነበረ እና ለዚህ ጥያቄ መልስ የመጣው በአራት መቶ ሃምሳ አንድ ዓመተ ምህረት ነው። አሁን ታሪክ ውስጥ እያስገባኋችሁ ነው፣ ግን ብታውቁት ጥሩ ነው የሚል እምነት አለኝ እና እዛ ስብሰባ ላይ ስብሰባው በጣም ብዙዎቹ ምናሉ ኢየሱስ ክርስቶስ ፍጹም አምላክ ነው ደግሞም ፍጹም ሰው ነው። ሰውና አምላክነቱ አንዱ ሌላውን አንዱ ሌላው ላይ ተጽዕኖ ሳያደርግ ፍጹም ሰው ፍጹም አምላክ በአንድ ኢየሱስ ውስጥ ሁለት ባሕርያት አብረው ይገኙበታል ብለው ወሰኑ። ሌሎች ደግሞ ምናሉ ኖ ኖ ኖ ኖ ኖ ልክ እንደዛ አይደለም፣ ኢየሱስ ክርስቶስ አንድ አካል እና ደግሞ አንድ ባሕሪ ነው ያለው እና ይሄ አንድ አካል ውስጥ ሥጋውና አምላክነቱ በአንድ ላይ ነው ያሉት፣ ተዋህደው ነው ያሉት እንዳውም አምላክነቱ አሉ ሥጋውን ውጦት ነው ያለው። ስለዚህ ሰው ነው ማለት አንችልም፣ ሙሉ ለሙሉ አምላክ ነው የሚል ቡድን ተፈጠረ። እነዚህኞቹ በኋላ ኦርቶዶክስ ተብለው ነው ራሳቸውን የጠሩት። እነዛኞቹ ራሳቸውን ካቶሊክ ብለው ጠሩ። ካቶሊክ ማለት የብዙዎች እምነት ዩኒቨርሳል እምነት ማለት ነው እና እኛ ሀገር ያለችው የኦርቶዶክስ ቤተ ክርስቲያን ተዋህዶ ነኝ የምትልበት ምክንያት ይሄ ነው እና መጽሐፍ ቅዱሳዊ አይደለም። ቶታሊ ያን ጊዜ የሐሰት ትምህርት ተብሎ የተነቀፈና የተወገዘ እምነት ነው እና ለኢትዮጵያውያን ኦርቶዶክስ ቤተ ክርስቲያን ወንጌል መሰበክና ትክክለኛው እምነት መገለጥ ያለበት ከዚህ እውነት የተነሳ ነው እና እዚህ ጋር ግን አሁን እኔ የማሳያችሁ ነገር ክርስቶስ የእግዚአብሔር ልጅ የሚለው ነገር ሁለቱን ነገር ጌታ ኢየሱስ ክርስቶስ አምላክነቱንና ስጋነቱን አንድ ላይ አዋህዶ በአንድ አካል ውስጥ ሁለት ነገሮች የያዘ መሆኑን የሚያሳይ የሐዋርያቱ መግለጫና መረዳት እንደሆነ ታያላችሁ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ስጋ ለብሶ የመጣ አምላክ ነው። ስጋ ለብሷል፣ ግን ውስጡ አምላክነት አለው። አምላክነቱ ስጋነቱ ስጋው ላይ ተጽዕኖ ሳያመጣ፣ በእርግጥ ስጋው ቅዱስ እንዲሆን ቅዱስ እንዲሆን ያለ ኃጢአት እንዲሆን ጌታ ኢየሱስ ክርስቶስን አስችሎታል። ኃጢአት አይሰራም እግዚአብሔር ስለሆነ። ግን ስጋው ደግሞ በአምላክነቱ ላይ ምንም ተጽዕኖ ሳይኖረው በስጋነቱ ተርቧል፣ ተጠምቷል፣ ደክሞታል። ግን በአምላክነቱ በውሃ ላይ ሲሄድ እውራንን ሲያበራ ሙታንን ሲያስነሳ አይተነዋል። ጌታ የተመሰገነ ይሁን። የተደበቀውን ሲገልጥ አይተነዋል። እነዚህ ሁለት ነገሮች በጌታ በኢየሱስ ክርስቶስ ውስጥ መኖራቸውን ራሱ የገለጠ መግለጫ እንደሆነ እንድናስብ ነው። አሁን ከዚህ ከደቀ መዛሙርቱ ትክክለኛ አገላለጽ የተነሳ እንግዲህ ጥያቄውን አዳምጡት። ሰዎች ስለ እኔ ማን ነው ማን ነው ነው የሚሉት እውር ሳበር አይተዋል። ሙታን ሳስነሳ አይተዋል። እናም ከዚህ በፊት ማንም ሰው ያላደረገውን ነገር ሳደርግ አይተዋል። ኃጢአትን ይቅር ስል ኃጢአት ይቅር ለማለት መምጣቴን ሁሉ ተገንዝበዋል። ሰዎችን በሚያስፈልጋቸው ነገር ሁሉ ስረዳ ማነው ነው ታዲያ ነው የሚሉት? መልስ ሰጥተዋል ደቀ መዛሙርቱ። እናንተስ ራሳችሁ ምን ትላላችሁ? የገባቸውንና የተረዱትን ነገር መልስ ሰጡ። በእርግጥ ጌታ ኢየሱስ ክርስቶስ ለዚህኛው አስተያየት ሰጥቷል። ሶስተኛው ነጥቤ እዚህ ላይ የተመሰረተ ነው። ጌታ ኢየሱስ ስለ መልሱ የሰጠው መግለጫ። አሁን ማቴዎስ 16 ን ማንበብ አለብኝ ቁጥር 17 ን፣ ማቴዎስ 16 ቁጥር 17 ላይ ልክ እዚህ ማቴዎስ ማርቆስ 8 ላይ ጌታ ኢየሱስ አስተያየት ሲሰጥ አታዩም፣ ግን የሰጠው አስተያየት ማቴዎስ 16 17 ላይ ተመዝግቧል። ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ፣ አሁንም ሁሉንም ወክሎ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ በዚችም ማለት ላይ ቤተ ክርስቲያኔን እሰራለሁ የገሃንም ደጆችም አይችሏትም ብሎ መለሰለት። በጣም አስደናቂ መልስ ነው። ጌታ ኢየሱስ ክርስቶስ የመለሰው ግን እኔ ምን ብየዋለሁ? ጌታ ኢየሱስ ስለ መልሱ የሰጠው መግለጫ ብየዋለሁ። እና ደቀ ለቀደሙት ምንም ማስተያየት አልሰጠም። አስተያየትም መስጠት አያስፈልግም። አንዳንድ ጊዜ የሐሰት አስተማሪዎችና ኮንፊውዝድ የሆኑ ሰዎች ብዙ ነገር ሲናገሩ መልስ መስጠት ጭራሽ አያስፈልገንም። ንቀን የምንተዋቸው ነገሮች አሉ። አሁን ጌታ ኢየሱስ ክርስቶስ ሰዎች ስለሰጡት ነገር ሲከራከርና አንጃ ግራንጃ ውስጥ ሲገባ አታዩትም። መልስ ሊሰጠው አይገባም። ዮሐንስ፣ ኤልያስ ወይም ኤርሚያስ ወይም ከነቢያት አንዱ ብለው ላሉት ሰዎች መልስ አልሰጠም፣ ግን እዚህኛው ጋር መልስ ሰጠ። ጌታ ኢየሱስ ለምንድን ነው መልስ የሰጠው? ይሄኛው መረዳት ትክክለኛ መረዳት ስለሆነ ነው። አንተ ጴጥሮስ የተናገርከው ነገር ማለት እኔ ክርስቶስና የእግዚአብሔር ልጅ መሆኔን የተናገርከው አነጋገር ይሄ ስጋና፣ ደምና፣ የሰው ግምት፣ የሰው አስተያየት፣ የሰው አባባል የሚሰጠው ነገር አይደለም። ይሄ በቀጥታ ከእግዚአብሔር የመጣ መገለጥና መረዳት ነው ብሎ ነው የተናገረው። ሰማያዊው እግዚአብሔር መገለጥ ሰጥቶ ነው እግዚአብሔር ነው ይህንን መረዳት የሰጠ። ተመልከቱ፣ እኔ አሁን ፈጥሬ የምናገረው ነገር አይደለም። እዚህ ጋር ጌታ ኢየሱስ ያለውን ነገር ነው። በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም። ታያላችሁ፣ ሁለት ሰዎች ጌታ ኢየሱስን እኩል ሊያዩት ይችላሉ። እና እንደውም ምሳሌ ልሰጣችሁ ይችላሉ ጌታ ኢየሱስ ቀራኒው መስቀል ላይ ተሰቅሎ ከዚህ በእሾህ ከተደፋበት ከጭንቅላቱ ላይ ደም እየፈሰሰ በጣም በጣር ላይ ያለ በግራና በቀኝ የቆሙ የተሰቀሉ ሁለት ሰዎች ነበሩ አይደለም? ትዝ ይላችኋል። ሁለቱም ሰዎች ይህንን ጌታ ኢየሱስን አይተውታል። ሁለቱም ሰዎች እኩል ነው ያዩት ጌታ ኢየሱስን። ግን ከሁለቱ አንደኛው ምን አደረገ ጌታ ኢየሱስን እስቲ ራስህን አድን፣ እኛንም አድን። አንተ እንደዚህ ነኝ ትል አልነበረም? ብሎ ነበር የተናገረው። ሁለተኛው ግን ኖ ኖ ኖ፣ አንተ እኔና አንተ እኮ ልንናገር እንኳን አይገባንም። እኛ በደለኞች ወንጀለኞች ነን፣ እሱ ስለምንም በደል አይደለም የተሰቀለው አለና ወዲያውኑ ምን አለ? ጌታ ሆይ በመንግስትህ በመጣህ ጊዜ ምን አድርገኝ አለው? አስበኝ አለው። ታያላችሁ ሁለቱ ሰዎች ያላቸው አረዳድ ይሄኛው ሰማያዊ መገለጥ ነው ያገኘው፣ ያኛው ግን በጨለማ ውስጥ ነው ያለው። ሁለት ሰዎች ጌታ ኢየሱስ ክርስቶስን ሲመለከቱ የሚያዩት ነገር የተለያየ ነገር ነው። እነዛ ነቢይ ነው ኤልያስ ነው ኤርሚያስ ነው ብለው ሲዘላብዱ፣ እዚህ ጋር ያሉት ግን አንተ ክርስቶስ ነህ አንተ የእግዚአብሔር ልጅ ነህ ብለው የተናገሩ ነገር ትክክለኛ መገለጥና መረዳት ነው። ይሄንን የሚሰጥ መንፈስ ቅዱስ ብቻ ነው። ጌታ መንፈስ ቅዱስ ነው እንደዚህ አይነት መረዳት የሚሰጥ። ሰዎች እግዚአብሔርንም ክርስቶስንም የማዳኑንም መንገድ በትክክል ተረድተው ከሆነ ያገኙት መንፈስ ቅዱስ በሰጣቸው መገለጥ ብቻ ነው። ለዚህ ነው አሁን በፕሮቴስታንቱ ዓለም ውስጥ ያለውን ኮንፊውዥን የምትደመድሙትና የምትመዝኑት በእውነት ጌታ ኢየሱስ በመንፈሱ ያዳናቸው ሰዎች ሐሰተኛ ነቢያት ጋር ሲሄዱ አታዩአቸው። ጌታ ኢየሱስ በመንፈሱ መገለጥን የሰጣቸው ሰዎች ሰዎችን ሲከታተሉ አትመለከቷቸውም። ጌታ ኢየሱስን ራሱን ነው የሚከተሉት። እግዚአብሔር ይመስገን። ግን ይህንን መረዳት ጌታ ኢየሱስ ክርስቶስ የተለያየ ነገር ተናግሮበታል እና ሦስት ነገሮችን አሁን ቅድምም እንደተናገርኩት ብነግራችሁ ጥሩ ነው። መረዳቱ አለ ጌታ ኢየሱስ፣ አንተ የዮናሊ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም አልገለጠልህም አለና እንደዚህ አይነት መገለጥ ከእግዚአብሔር ነው የመጣው። ግን እንደዚህ አይነት መገለጥን ያገኙ ሰዎች ምንድናቸው ነው የሚለው? በረከት ያገኙ ሰዎች ናቸው። ብፁህ ነህ የሚለው ብሩክ ነህ የሚለውን ቃል ነው የሚናገረው ጌታ ኢየሱስ ክርስቶስ የባረካቸው ሰዎች ናቸው። እሱ ራሱ ልባቸውን፣ መንፈሳቸውን፣ አይምሯቸውን ነፍሳቸውን በሰማያዊ መገለጥ ነግቷቸው ተቀባይነት ያገኙ የመንፈስ ቅዱስ ደስታና ሰላም የተሰጣቸው ከእግዚአብሔር ጋራ ህብረትና አንድነት የመሰረቱ ሰዎች ናቸውና እንደዚህ አይነት መገለጥ በረከት አለው ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። ቀጥሎ ሌላ ነገር ተናግሯል። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተ ክርስቲያኔ እሰራለሁ። በዚህ አንተ ክርስቶስ የእግዚአብሔር ልጅ ነህ በሚለው እውነተኛ መረዳት ላይ ነው ቤተ ክርስቲያን የምትመሰረተው ብሎ ነው ጌታ የሱስ የተናገረው። ምናልባት ጥቂት የማጥራት ማብራሪያ መስጠት ያስፈልገኝ ይሆናል እዚ ጋር ካቶሊኮች እኔ ምልሃለሁ አንተ ጴጥሮስ ነህ በዚች አለት ላይ ቤተ ክርስቲያን ሰራለሁ ብሎ የተናገረውን ጌታ የሱስ የተናገረውን ሀሳብ አንተ ክርስቶስ የእግዚአብሔር ልጅ ነህ የሚለው ላይ ሳይሆን ጴጥሮስ በሚለው ላይ ነው ቤተ ክርስቲያን በጴጥሮስ ላይ ነው የተመሰረተችው። የካቶሊክ ፖፖች የጴጥሮስ ምትኮች እንደሆኑ ይናገራሉ። ቶታሊ ሙሉ በሙሉ መጽሐፍ ቅዱሳዊ አይደለም። ማን ነው ጴጥሮስ ቤተ ክርስቲያን ሊመሰረትበት? ኦርቶዶክሶችም እንደዚህ ነው የሚያስቡት፣ ከካቶሊኮች ጋር ብዙ ርቀት የላቸውም። ከዚህ የተነሳ በዚህኛው እውነት ግን ጌታ ኢየሱስ ክርስቶስ እየተናገረ ያለው አንተ የተናገርከው እና እግዚአብሔር የሰጠህ መገለጥ እኔ ክርስቶስና የእግዚአብሔር ልጅ መሆኔን ባለው መረዳትና እውነት ላይ ነው ቤተ ክርስቲያን የምትመሰረተው። ቤተ ክርስቲያን በሰው ላይ አልተመሰረተችም፣ በክርስቶስ ኢየሱስ ላይ ነው የተመሰረተችው። ይሄ አስደናቂ መረዳት እንደሆነና የቤተ ክርስቲያን መሰረት እንደሆነ ጌታ ኢየሱስ ክርስቶስ ተናገረ። ቀጥሎ የተናገረው ነገር ደግሞ በጣም ይገርማል። ይሄ መገለጥ ላይ የተመሰረተችው ቤተ ክርስቲያን በዚች አለት ላይ ቤተ ክርስቲያኔን እሰራለሁ አለና፣ የገሃነም ደጆችም አይችሏትም። መረዳቱ ይሄ የቤተ ክርስቲያንን መረዳት መሰረት መረዳት ለቤተ ክርስቲያን ራሷ ኃይል ይሰጣታል ብሎ ነው ጌታ ኢየሱስ የተናገረው። የቤተ ክርስቲያን ኃይል ቤተ ክርስቲያን ክርስቶስ ላይ የእግዚአብሔር ልጅ ላይ በመመስረቷ የመጣ ኃይል ነው። የገሃነም ደጆች፣ ሰይጣናት፣ አጋንንት፣ ዲያብሎሶች፣ ርኩሳን መናፍስት በቤተ ክርስቲያን ላይ ምንም ስልጣን የላቸውም። ታያላችሁ። አሁንም አንድ አስተያየት ልናገር። አንዳንድ ቦታ ያው እኔ እዚ ጋ ፕሮግራማችንን በጸሎት ስጀምር ወንድሜ ቴዎድሮስም ሲጸልይ አይታችሁናል። ለአንቃችን እስኪሰነጠቅ ድረስ በኢየሱስም ሰይጣን ከዚህ ራቅ ብለን ምክንያታችን ምንድን ነው? ቤተ ክርስቲያን የተመሰረተችው በማን ላይ ነው? በክርስቶስ ኢየሱስ ላይ ነው። በክርስቶስ ኢየሱስ ላይ ስለተመሰረተች የገሃንም ደጆች ቤተ ክርስቲያንን ሊቋቋሟት አይችሉም። እኛ ገና ስንሰበሰብ አጋንንቶች በሙሉ ስራቸውና እንቅስቃሴያቸው ይፈርሳል። እኛ በክርስቶስ ኢየሱስ ስንሰበሰብ የአጋንንት ኃይላት በሙሉ ዙሪያችንን ለቀው ይጠፋሉ። እኔ የሄድኩበት የአሜሪካ ክፍሎች ውስጥ ሁሉ የምነግራቸው ይሄንን ነው። አትጨነቁ ስለ ሰይጣን። ሰይጣን ወድቋል። ቤተ ክርስቲያን በክርስቶስ ኢየሱስ ላይ፣ የእግዚአብሔር ልጅ ላይ ስለተመሰረተች የገሃንም ደጆች በፍጹም ሊችሏት፣ ሊቋቋሟት፣ ሊገዟት፣ ሊያስጨንቋት አይችሉም። እንኳን ቤተ ክርስቲያን የእኛን ስብሰባ ቀርቶ ግለሰቦችን ግለሰብ አማኞችን ሰይጣናትና አጋንንት ሊደፍሩን አይችሉም። ምክንያቱም መሰረታችን ማን ነው? ክርስቶስ የእግዚአብሔር ልጅ ኢየሱስ ነው። እግዚአብሔር ይመስገን። ይሄ አይምሯችን ውስጥ ከሌለ ሳር ቅጠሉና ኮሽታው ሁሉ የሚያስደነግጠን ነው። ምን ሆ ነው? ሁሉ ነገር ከሰይጣን ጋር ነው የሚያያዘብን። ይሄ በእርግጥ በፕሮቴስታንቱ ዓለም ውስጥ ኢንትሮዲውስድ የሆነው ዴቢ የምትባል በ1890ዎች አማካኝ አካባቢ እዚህ አሜሪካን ውስጥ የነበረች ክርስቲያን ሳይንስ የሚል ትምህርት የጀመረች ሴት ናት። እና እሷ ሴትዮ ምን ብላለች? በሽታ ሲመጣ አትቀበሉት ጉንፋን ሲይዛችሁ አትቀበሉት፣ ራስምታ ሲይዛችሁ አትቀበሉት። እየተሰቃዩ ሰዎች አንቀበልም አንቀበልም አንቀበልም ብለው እያመማቸው ኪኒን እየወሰዱ መታገስ ሲገባው እንደዛ አይነት ኮንፊውዥን ውስጥ እንዲገቡ አድርጋለች። እና ኢትዮጵያ ውስጥ ማ ሰዎች በዚህ ከየት እንደመጣ እንኳን ትምህርቱን አያውቁት። በጣም ያሳዝናል። እኛ ግን በእውነቱ ላይ ነው መቆም ያለብን የእግዚአብሔር ቃል ያላለውን ነገር ማ ማለትም። መለማመድም በፍጹም የለብንም። ለመረዳታችን ይሄ መረዳት የቤተ ክርስቲያን ኃይል የእያንዳንዱ አማኝ ኃይል ምንጭ እንደሆነ እንድናውቅና እንድንረዳ ነው። ጌታ ኢየሱስ የሰጠው መግለጫ ስለነ ጴጥሮስ መረዳት በጣም አስደናቂ ነው። ይህንን አእምሯችን ውስጥ ማስቀመጥ አለብን። ታዲያ ወደ መጨረሻው ማጠቃለያ ስመጣ፣ ይሄ ጌታ ኢየሱስ ለእናንተስ ማን ነው? አሁን ጥያቄውን ተመልከቱ ሰዎች ስለ እኔ ማን ነው የሚሉት? የተሰጠ መልስ አለ። እናንተስ ራሳችሁ ስለ እኔ ምንድን ነው የምትሉት? የሰጡት መልስ አለ። የሰጡትን መልስ ተመስርቶ ጌታ ኢየሱስ የሰጠው መግለጫ አለ። በጣም አስደናቂና የእምነታችን መሠረት ነው። ታዲያ ይሄ ክርስቶስ ለእናንተስ ማን ነው? ለእናንተ፣ ላንቺ ለአንተ ለእኔ ማን ነው ጌታ ኢየሱስ ክርስቶስ? ወገኖች በደንብ እንድትሰሙኝ ይፈልጋለሁ። ጥያቄው ክርስቶስን እንደ ቃሉ ማወቅ አለማወቅን የገለጠና ያገልጦ ያሳየ ጥያቄ ነው። ብዙ ሰዎች እንደተናገርኩት የተሳሳተ ግምት ነው ያላቸው ጌታ ኢየሱስን በተመለከተ። እንደውም አሁን አሁን ስለ ጌታ ኢየሱስ በየቤተ ክርስቲያኑ ብዙ እንደሚነገር አላውቅም። ምክንያቱም ነቢያቶች ናቸው ቁጥጥሩን የያዙት፣ ሐሰተኛ ነቢያት ስለ ጌታ ኢየሱስ ተናግረውም ሰብከውም አያውቁም። እንደዚህ ይሆንልሃል፣ እንደዚህ ይሆንልሻል፣ ትሻገራለህ፣ ትሻገራለሽ፣ ገንዘብ ታገኛለ፣ ገንዘብ ታገኛለሽ ከማለት ውጭ ስለ ጌታ ኢየሱስ እንደውም አይናገሩም፣ ጉዳያቸውም አይደለም። የተሳሳተ ግምት ስላላቸው ደቀ መዛሙርቱ ግን ትክክለኛ መረዳትን አግኝተዋል። ይህንን ደግሞ ያደረገው ጌታ መንፈስ ቅዱስ ደግሞም ጌታ እግዚአብሔር ነው። ከዚህ የተነሳ ደቀ መዛሙርቱ በመንፈስ ቅዱስ ኃይል ተለውጠዋል። ጌታ እግዚአብሔር መገለጥን ሰጥቷቸዋል፣ ትክክለኛና እውነተኛ መረዳት አግኝተዋል። ይሄ እውነት የገባቸው ደቀ መዛሙርት ጌታ ኢየሱስ ክርስቶስን በሕይወታቸው ዘመን ሙሉ አገልግለውታል። ማንም ማንም ጌታ ኢየሱስ ክርስቶስ ሳይገባው ቢያገለግል እርጉም ነው የሚሆነው ማንም ሰው ጌታ ኢየሱስ ክርስቶስ ሳይገባው ስለ ጌታ ኢየሱስ ክርስቶስ የሚናገር አሳሳች ነው የሚሆነው። ጌታ ኢየሱስ ክርስቶስ ማን እንደሆነ ሳቅ ስለ ጌታ ኢየሱስ ክርስቶስ የሚናገር ሰው ተሳስቶ ሌሎችን አሳሳች ነው እና ለዚህ ነው ጌታ ኢየሱስ ክርስቶስን ማወቅ አለማወቃቸውን በመጠየቅ እኛም ማወቅ አለማወቃችንን እንድናውቅ ጌታ ኢየሱስ ክርስቶስ በዚህ ጥያቄ አማካኝነት እኛንም የሚጠይቀን። በእርግጥ ደቀ መዛሙርቱ የክርስቲያኖች ምሳሌ ናቸው፣ እንደ ማንኛችንም ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው የተቀበሉ አማኞች ናቸው እና ለእነሱ የቀረበው ጥያቄ ለእኛም የሚቀርብ ጥያቄ ነው እና እኛንም ይመለከታል። ስለዚህ እኔ በትህትናና በአጽንኦት ጌታ ኢየሱስ ለእናንተ ማን ነው የሚለውን ጥያቄ መጠየቅ ተገድጃለሁ። ከቃሉ ላይ የተነሳ ጌታ ኢየሱስ በእውነት ለእናንተ ማን ነው? የግል አዳኛችሁ ነው? እረኛችሁ ነው? ጌታችሁ ነው? በመስቀል ላይ ለእናንተ እንደሞተ ነው የምታውቁት ወይስ ዝም ብሎ የሃይማኖት ታፔላ ወይም ደግሞ ልጣፍ ነው የሆነላችሁ? አንዳንድ ሰዎች ልክ እንደዛ ነው የሚያስቡት። ንጉሳችሁ ነው? መሪያችሁ ነው? እረኛችሁ ነው? የግል ከሱ ጋራ የግል ህብረት አላችሁ። ቅርባችሁ ነው ጌታ ኢየሱስ ወይስ እሁድ እሁድ ብቻ ዝም ብሎ እዚህ ስንመጣ የምትሰሙት ጌታ ኢየሱስ ማን ነው ለእናንተ? በሰማይ የሚኖር አማላጃችሁ ግን በጣም ቅርብ የሆነ እዚህም አሁን የሚገኝና ያለ በቤታችሁ በግላችሁ ስታነቡ፣ ስታጠኑ፣ ስትወጡ፣ ስትገቡ የሚመለከታችሁ ሊረዳችሁ ፈቃደኛ የሆነ ልትታመኑበት የሚገባ እውነተኛ ጓደኛ ወዳጃችሁ ነው ጌታ ኢየሱስ፣ ወይስ ሩቅ ዝም ብሎ ሰንበዲ የሃይማኖት መሪ ነው ለእናንተ? አንዳንዶች በጣም ተሳስተዋል። ጆሆቫ ዊትነሶች፣ ምናልባት እዚህ ላይ ጠቅሼው እንደሆነ፣ በጣም ጥሩ አስተማሪ ነበረ፣ ከእግዚአብሔር ዝቅ ያለ አስተማሪ ነበረ ብለው ይናገሩለታል። አንዳንዶች ደግሞ ክርስቲያን ሳይንስ፣ ቅድም ጠቅሻለሁ። ኒው ጂሰስ እንቅስቃሴ ሙቭመንት የሚባል አለ። ኬንያ በጣም ትልቅ ኢንስቲትዩት አላቸው። እነሱ ጭራሽ በታሪክ ውስጥ ያልነበረ ሰዎች የፈጠሩት ነው ብለው ነው የሚናገሩት። አይገርምም? የጂሰስ ሙቭመንት የሚል ስም ጠቅሰው እና አንዳንዶች ሊበራሎች ደግሞ በፍጹም ስለሱ መናገር አንችልም የሚሉ ሰዎች ሆኖ በትልልቅ የክርስቲያን ቲዎሎጂ ትምህርት ቤቶች ውስጥ ሲያስተምሩ እንሰማቸዋለን። ግን ለእናንተ ማን ነው ጌታ የሱስ? ጌታ ኢየሱስ ክርስቶስ እና የእግዚአብሔር ልጅ ነው በመስቀል ላይ ለመሰቀል ሲል ስለኛ ለመሞት እና እኛን ተክቶ ለመሞት ሲል የእኛን ስጋ ለብሶ የመጣ እውነተኛ አዳኝ ነው ጓደኛችን ሊሆንልን መካሪያችን ሊሆንልን መሪያችን ሊሆንልን እረኛችን ሊሆንልን ስለኛ የተሰጠና ለኛ ራሱን የሰጠ እውነተኛ ወዳጅ ነው ልክ እንደዚህ ነው ጌታ የሱስ ለእናንተ ጌታ ኢየሱስ ለእናንተ ማን ነው ይህን ጥያቄ እንድታስቡበትና አመለካከታችሁን ከጌታ ከኢየሱስ ጋር በመታረቅ እንድታስተካክሉ እለምናችኋለሁ። ይህንም ብታደርጉ ልክ እንደነ ጴጥሮስ በሕይወታችሁ ዘመን ሁሉ ጌታ ከእናንተ ጋር የሚሆን የሚመራችሁ፣ የጌታ ተከታዮች እሱን በግላችሁ የምታውቁት ደግሞም ከሱ ጋር የምትተዋወቁ ሆናችሁ ልትንቀሳቀሱ ትችላላችሁ። ጌታ ኢየሱስ ስለሰማነው ቃል የተመሰገነ ይሁን። እግዚአብሔር ይመስገን።